በሐዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ የወንጀል አድራጎት ተጠርጥረው በታሰሩ ግለሰቦች ጉዳይ ፖሊስ ለተጨማሪ ምርመራ ለ14 ቀን እንዲራዘም ላቀረበው የጊዜ ቀጠሮ ጥያቄ ጉዳዩን የሚያየው ችሎት አራት ቀናት ፈቅዷል። ዮናታን ዘብዲዮስ የችሎቱን ውሎ ተከታትሎ ተከታዩን ዘግቧል። በተጠርጣሪዎች ላይ ለሚደረግ ተጨማሪ ምርመራ የ14 ቀናት ቀጠሮ የጠየቀው ፖሊስ የቀሪ የምስክሮችን ቃል መቀበል፣ የሰነድ ማስረጃዎችን ማሰባሰብ፣ የወደሙ ንብረቶችን ግምት ማውጣት፣ ያልተመለሱ የጦር መሳሪያ ማስመለስ፣ የተጻፉ ደብዳቤዎችን መልሶ ማሰባሰብና የመሳሰሉ ቀሪ ስራዎች አሉኝ ብሏል። የቴክኒክ ማስረጃዎችን ከብሔራዊ ደህንነት ቢሮና ከሌሎች መንግስታዊ ተቋማት የማስመጣትና ያልተያዙ ግብረ አበሮቻቸውን መያዝ ያላጠናቀቂ ስራ በመሆናቸው አጠናቅቄ ለፊት አካል እስካቀርብ ድረስ በወንጀለኛ መቅጫ ሕግ አንቀጽ 2019 በተደነገገው መሰረቱ ተጨማሪ 14 ቀናት እንዲፈቀድ ሲል ነው የጠየቀው። በእነ ታሪኩን ለማመዝገብ የተጠረጠሩ ዘጠኝ ተጠርጣሪዎች የቀረቡባቸውን የወንጀል ጭብጦች አይመለከቱንም፣ የፖለቲካ ጣልቃ ገብነት ያለበት የዜጎችን ነፃነትና መብት ለመገደብ የሚሰራ ስራ ነው ሲሉ ተቃውመዋል። ክሱ ሳይመሰረትባቸው 25 ቀናትን መታሰራቸውን ለፍርድ ቤት ገልጸው ምርመራዎቹ በአጭር ጊዜ ውስጥ የሚያልቁ ነው ሳለ መርማሪ ፖሊስ የጠየቀው ተጨማሪ የጊዜ ቀጠሮ ሆን ተብሎ እኛንም ቤተሰቦቻችንም ለማጉላላት የሚደረግ ድርጊት ነው ብለዋል። ፖሊስ ለተጠረጠርንባቸው ወንጀሎች በቂ ማስረጃ የለውም፣ ለወንጀሉም ተጠያቂው እኛ ሳኑን መንግስት ራሱ ነው። ይልቁንስ ሰብአውና ዲሞክራሲያዊ መብቶቻችን የተጣሱ ስለሆኑም ፍርድ ቤቱ ይህንን ከግምት በማስገባት በነጻ ያሰናብተን አሊያም የዋስትና መብታችን ተጠብቆ በውጭ ሆነን እንድንከታተል ሲሉ ጠይቀዋል። መርማሪ ፖሊስ በበኩሉ ወንጀሉ ከባድና በቡድን የተፈጸመ በመሆኑ በወንጀል ህግ 238 መሠረት የዋስትና መብት አያሰጥም ብሏል። በርካታ ህገ ወጥ የጦር መሳሪያዎችን በቁጥጥር ስር ማዋሉን ከ300 በላይ ምስክር ያላቸውን ግለሰቦችና የ150 ተከሳሾችን ቃል መቀበሉን ይፋ ያደረገው ፖሊስ በርካታ የተዘረፉ የመንግስት ኮምፒውተሮችን የቤትና የቢሮ እቃዎችን መያዙንም ለችሎቱ አስታውቋል። ፖሊስ ከሲዳማ ዞን የክልል ጥያቄ ጋር በተያያዘ በሐዋሳና በዞኑ የተለያዩ አካባቢዎች ሐምሌ 11 2011 ዓ ም በተፈጸሙት የጥቃት ወንጀሎች ተጠርጥረው በቁጥጥር ስር የዋሉና በምርመራ ላይ የሚገኙትን የዘጠኝ ተጠርጣሪዎች በእስካሁን ምርመራ ደረስኩበት ያለውን ስደትና ስድስት የወንጀል ጭብጦችን ለችሎቱ በጽሑፍ አቅርቧል። ከተለያዩ መስሪያ ቤቶች ደብዳቤዎችን የማሰባሰብ በዕለቱ የተገደሉ ግለሰቦችን መለየት የተቃጠሉ የግልና የመንግስት መስሪያ ቤቶችን የፎቶና የተንቀሳቃሽ ምስል ማስረጃ ማሰባሰቡንም ገልጧል። በወንጀል ተጠርጥረው ከታሰሩ ግለሰቦች ውስጥ ዝቅተኛም የወንጀል ተሳትፎ ያላቸውን በመመርመር 332 ግለሰቦችን ከእስር ልቅቅ ያለው ሲል ፖሊስ አመልክቷል። በፖሊስ የምርመራ መዝገብ ከተዘረዘሩ ክሶች ህገ መንግስታዊ ስርዓትን በኃይል ለመናድ በማሰር ዜጋዎችን ማፈናቀል፣ የሰው ህይወት ማጥፋት፣ መሰረተ ልማቶችን ማውደም፣ የግልና የመንግስት ተቋማትን ከጥቅም ውጭ ማድረግና ለግጭት ማነሳሳት የሚሉ ይገኙባቸዋል። ግራና ቀኝ ያዳመጠው የአዋሳ ከተማ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት መርማሪ ፖሊስ 14 ተጨማሪ ቀን የጠየቀ ቢሆንም እስካሁን የምርመራ ስራውን ማጠናቀቅ ነበረበት በማለት ተጨማሪ አራት ቀናትን ብቻ በመፍቀድ ናሴ 10 2011 ዓ ምት ምርመራውን አጠናቀው እንዲያቀርብ ትዛዝ ሰቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ 재미งข้อบคุณ